ከራሳቸው ይልቅ እስካሁን ወደ ሀገራቸው ያልገቡት ዜጎች ጉዳይ እንደሚያሳስባቸው ከሳኡዲ ወደ አዲስ አበባ እየገቡ ያሉ ኢትዮጵያውያን አስታወቁ። በዚያ ያለው ሁኔታ አሳዛኝ መሆኑን የገለጹት ተመላሾች ሁላችንም ወደ ሀገራችን እንድናስብ ያደረገ ነው ብለዋል። በቦሌ አውሮፕላን ማረፊያ ተገኝቶ አንዳንዶቹን ያነጋግረው ዘጋቢያችን እስክንድር ፍሬው ተከታዩን ልኮልናል። በቦሌ ዓለም አቀፍ አውሮፕላን ማረፊያ የተደረደሩ የሚኒባስ ታክሲዎች እና ሌሎች መጓጓዣዎች አብዛኛዎቹ የሳውዲ ተመላሾች የሆኑባቸውን ተሳፋሪዎች በተራ ያስተናግዳሉ። ከተመላሾቹ አንዳንዶቹ ከሚቀበሏቸው ቤተሰቦችና የቅርብ ሰው ጋር በዚያው በቦሌ አውሮፕላን ማረፊያ ይታያሉ። ሁሉንም አንድ የሚያደርጋቸው ዋነኛ ጉዳይ በስደት በቆዩበት ሀገር፣ የደረሰባቸው ነገር ተመለከትን ያሉት ስቃይ ነው። ለሁለት ዓመታት በዚያ የኖሩት ተክሌ ወይን ይገብሩ ከነዚህ አንዱ ናቸው። ከአፋር ጅቡቲ ከጅቡቲ የመን፣ ከየመን ሳውዲ አንድ ወር በፈጀ ጉዞ ከሄዱባት አገር ዛሬ አዲስ አበባ ገብተዋል። ውጡ የሚለው ነገር አዲስ አይደለም፣ የአሁኑ ግን ኃይል የተቀላቀለበት ነው ብለዋል። ውጡ ሲባል ሁሉም ሰው እውነት አይመስሎም ነበር። ማስጠንቀቂያ አስቀድሞ ሰጥተዋል። መንግስቱ ግን ሁል ጊዜ መውጣት አለባቸው ብሎ ስለሚናገር እኛ እውነት አይመስለንም ነበረ። መጨረሻው ላይ መንግስት ኃይል የተጨምር ነው በወታደሮች አድርጎ ቤታችን ውስጥ ገብቶ ያለን ንብረታችን በሙሉ ወሰደው። በሸባብ አድርጎ ነው፣ ወጣቶች ሰብስቦ። ወታደሮች ውጭ ይሆናሉ፣ ሸባቦች ይገባሉ ሽጉጥ ይዘው። ሸባቦች ማለት ምንድን ናቸው? ሸባብ ማለት መና ወጣቶች ማለት ነው። ወጣቶች ናቸው። እነዚህ ወጣቶች ደግሞ መጀመሪያ ጊዜ ገብቶ ያለን ብር ያለን ንብረት በሙሉ ይዘርፋል። አንተ ውጭ እንድትወጣ ያድርግሃል። ውጭ እንደወጣ የሚበላ የሚጠጣ ካጣ እጅ ለወታደር እንድትሰጥ ያድርግሃል። ግዴታ ይሄ ነው። ወታደሮች ደግሞ በመኪናም ይሁን ባዙት ዱላም ይሁን በኋላ ይሞታል። ደወዱ በኋላ የግድ ሁሉን ሲጠብብህ እጅ መስጠት ግዴታ ነው። ሆነ ከዛ መሞት አለ። የሞተ አሉ፣ እጃቸው የተሰበሩ ሰዎች አሉ። እናዛ ሰዎች እነማን ናቸው? እንዴት ናቸው? እትያቸው አይችልም። ምክንያቱም አንተን ህይወት ማውጣት ነው ያለብህ። ያ ሰዎች ራሱን ለማትረፍ ነው። ራሱን ለማትረፍ ሲል የወደቀ ማያነሳም የሞተ ማያነሳም ሁሉም እየሸሸ ይሄዳል። የዲላዋ አሊያት ደርሞሎ የአስረኛ ክፍል መልቀቂያ ፈተና ወስዳ ወደ መሰናዶ ትምህርት ቤት የሚወስድ ውጤት አላመጣችም። እናም ጉዞዋን ወደ ሳዑዲ አረቢያ አደረገች። ሪያድ ውስጥም ለሁለት ዓመታት ኖራለች። በሕጋዊ መንገድ መሄዷን ለጥቂት ወራትም በሰው ቤት ተቀጥራ መስራቷን ትናገራለች። በኋላም በዚያ ከሚኖሩ መሰል ኢትዮጵያውያን ጋር እንደተቀመጠች አስረድታለች። የተፈጠረው ሁኔታ ወደ ሀገሬ እንድመለስ አነሳስቶኛል በማለት ታብራራለች። የኛው ረብሻ ሲነሳ ሀገሬን ፈለግኩ መሄድ። በዚህ አጋጣሚ መሄድ አለብኝ። ያኔ ሀማም እያጠብኩ እንትን ብዙ ነገር እየደከም ከአረብ እየሰደበኝ ስለምሰራ ያኔ አገሬ መግባት በጣም ነው የምፈልገው። ይህ አሁን ለምሳሌ ቀነገደቡ ሲያልቅ ማለት ነው፣ የሳውዲ መንግስት ውጡ ያለበት። አንቺ የት ነበች በዛ ሰዓት? እዛው ነበርኩኝ። ውጡ ባለ እዛ ከመታቂያቸው አበሾች ጋር ይኖርሽ? አዎ፣ ከነሱ ጋር ነበርኩ እና ድንጋይ ምናምን ሲወረውሩ ሲያስቸግሩ ሁላችን መውጣት እንዳለብን አመንን እና እንውጣታ ብለን በቃ በዚህ አጋጣሚ ህጋዊ የሆነውም ህጋዊ ያልሆነውም መውጣት አለበት ተባለ። ይሄኛው ግን ህጋዊ ይሄ ህግ ሲወጣ ህጋዊ የሆነው ደግሞ ብዙ ልጅ ስላለው ቀስ ብለን ያኔ እረት ያኔ በስርዓቱ ቢሸኙን ደስ እንደስ ይለናል። መኪና ያለው አለ ልጆች ያሉታሉ፣ አሉ በስርዓቱም ይሸኝልን። ሰው የለም ብለው ማለት ነው። እስካሁን የሚቆዩት እኔ አሁን እዚህ ስመጣ፣ እሺ ብዬ ወጥቼ ነበረ። የሆነ ባስ ውስጥ እዘውን መጡ፣ በባስ አጠራቀሙን። ምግብ አይሰጡንም። እስር ቤት ማለት ነው። እስር ቤት ነው። አስር ቀን ታሰርኩ። ቁርስ አልበላ፣ ምሳ፣ ራት አልበላ፣ አልበላ በቃ። ግማሹ እርጉዝ አለ። በስቃይ ነው የምትዛው ሆነ ብዙ መኝታ የለም በቃ ምን የምተኛበት የለን ቁጭ ብለን። ሁሉም የሞት አለ ከታሰሩት የሞቱት ያልኩት እህት ወንድሞቼ። በሳውዲ አረቢያ ለሶስት አመታት የኖረችው ሌላዋ ተመላሽ ፎዚያ መሐመድ ከባለቤቷና ከህፃን ልጇ ጋር አዲስ አበባ የገባቸው ዛሬ ነው። በአማርኛና በኦሮምኛ በተለይ ለአስር ቀናት በቆየችበት እስር ቤት የገጠማትን በአስተርጓሚ ጭምር ተናግራለች። ቆሻሻ ነው ሁሉም ሩዛስ ንፊደንግስተ ከተቀ ጊዜ ነው ምንል እስር ቤት በጣም ጭንቅ ነው። ምግብ አንዳንድ ያመጣሉ፣ ሽታ አለ፣ መብላት አልቻለም። እና ሽንት ቤት ሁሉ አለ። ወተት ልጆች ወተት አያገኙም። ራብ ጨርሶ ነበረ። እና ሩዝ ነበረ እዛ እስር ቤት የማያቀርቡልን፣ ያችን ሩዝ ትንሽ ትንሽ እየበላ ነው የኖር ነው። ውስጡ በጣም ቆሻሻ ነበረ። ነሱ ደግሞ በዛ ላይ ድብደባ አለ፣ ይደበድብናሉ። አሁን እንዴት ነው የሚሆነው ኑሮች ከዚህ በኋላ?

እዛ እስር ቤት በጣም በጣም ሰው እያለቀ ነው። የሚሞት ሰው ብዙ ሰው ነው። እዚህ ሰርቶ ጫው ነግዶ ቢኖር ይሻላል እያሉ ምግብ አይሰጣቸውም። ከዛ ላይ ድብደባ አለ። በዛ ላይ ህዝቡ የታሰረ ህዝቡ መአት ነው። እህል አይደርሳቸውም። ሐኪም አይደርሱም። በሳውዲ አረቢያ ለ14 ዓመታት የኖሩትና ከጥቂት አመታት በፊት እየተመለሱት አቶ አዲሱ ገብረ መድህን በቦሌ አውሮፕላን ማረፊያ አካባቢ የሚሰራው የቢጫ ታክሲ አምስት ማህበር አስተባባሪ ናቸው። ተመላሾቹ ሀገራቸው መግባት ከጀመሩበት ቀን ጀምሮ እየታዘቡትን ይናገራሉ። ተመላሾች ያሉበት ሁኔታ እዛ ስደት ሀገር እንዴት ነበራችሁ ብዬ እኔ ቁሜም አንዳንዴ እዛ አካባቢ ስለማውቀው የት አካባቢ ነበራችሁ ሪያድ ነበራችሁ ነበራችሁ ምናምን እያልኩ ጠይቃቸዋለሁ። ስጠይቃቸው የስነ ልቦና እንደተጎዱ በጣም እንደተዋረዱ በዜግነታቸው፣ በሰብአዊነታቸው በጣም እንደተጎዱ ነው የሚያሳየው። በሰላም ወደ ሀገራቸው በመመለሳቸው መደሰታቸውን ያነጋገርኳቸው ተመላሾች ተናግረዋል። በዚያ የቀሩት ወገኖቻቸው ሁኔታ እንደሚያሳስባቸውም ገልጸዋል። የአብዛኛዎቹ መልእክትም ፍጠኑላቸው የሚል ነው። ተመላሾቹ አዲስ አበባ ገርጃ አካባቢ ባለው ባለ አራት ፎቅ ህንፃ ውስጥ ቆይታ እንደሚያደርጉ ቪኦኤ ያረጋግጧል። በኢትዮጵያ መንግስትና በዓለም አቀፉ የፍልሰት ድርጅት አይኦኤም ትብብር ለእያንዳንዳቸው ዘጠኝ መቶ ብር እየተሰጣቸው መሆኑንም ያነጋገርኳቸው ተመላሾች ገልጸዋል። በዚሁ ጊዜያዊ ማቆያ እስከ ስንት ቀን መቆየት እንደሚፈቀድ ባይታወቅም የህክምና አገልግሎት ለሚያስፈልጋቸው እየተሰጠ መሆኑንም አስረድተዋል። ህጋዊ አይደሉም የተባሉትን ዜጎች ሁሉ በአስቸኳይ ወደ ሀገራቸው እየመለሰ መሆኑን የገለጸው የኢትዮጵያ መንግስት በአጭር ጊዜ ውስጥ ተጠቃልለው እንደሚገቡ አስታውቋል። የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ሰሞኑን እንዳሉትም ዜጎችን የማጓጓዙ ተግባር በሁለት ሳምንታት ሊጠናቀቅ ይችላል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር እናመሰግናለን። በተያያዘ ዘገባ ላይ እናተኩራለን። አሁንም በሰሜን አሜሪካ የኢትዮጵያውያን የሲቪክና የፖለቲካ ማኅበራት ግብረ ኃይል የሳኡዲ አረቢያ መንግሥት የመኖሪያ ፈቃድ የሌላቸውን የውጭ አገር ሠራተኞች ከአገር ለማስወጣት በያዘው ዘመቻ በሳኡዲ ነዋሪ የሆኑ ኢትዮጵያውያን ላይ የደረሰውን እጅግ የከፋ ግፍና በደል በመቃወም በዓለም ዙሪያ ድምፃቸውን በማሰማትና በመንቀሳቀስ ላይ ካሉ ኢትዮጵያውያን ቡድኖች አንዱ ነው ሰሞኑን በዋሽንግተን ዲሲና አካባቢው በተካሄዱ የተቃውሞ ሰልፎች ከተለያዩ የዩናይትድ ስቴትስ ግዛቶች የመጡትን ጨምሮ ቁጥራቸው የበዛ የዋሽንግተን ዲሲና አካባቢዋ ነዋሪ ኢትዮጵያውያኑን ያስተባበረው ይህ ቡድን በትናንትናው ዕለት ለሳውዲ አረቢያ መንግሥትና ለሌሎች ዓለም አቀፍ ተቋማት የላከውን ደብዳቤ ጨምሮ በቡድኑ እንቅስቃሴና ዓላማ ዙሪያ የግብረ ኃይሉን ሊቀመንበር ፕሮፌሰር አቻሜል ለህደበላን አሉላ ከበደ አነጋግሯል። በተሰማን ትልቅ ሀዘን ወገናችንን ሰቆቃ ለመካፈል ብሎም ልንረዳ በምንችለው ሁሉ ልናደርግ ሳዑዲ አረቢያ ኤምባሲ በትላንትናው ዕለት በወገኖቻችን ላይ የሚፈጸመውን ድብደባ፣ ግድያ፣ እስራት፣ እንግልት እንዲሁም በሴቶች ልጆቻችን፣ እህቶቻችንና እናቶቻችን ላይ የሚፈጸመውን አስገድዶ የመድፈር ወንጀል እንዲሁም ሌሎች የሰብአዊ ድርጊቶችን በማውገዝ የሰላማዊ ሰልፍ አድርገን በተጨማሪም ደግሞ የዚህ ሁሉ መንፈስ ይህ ግፍና ወንጀል በአስቸኳይ እንዲቆም በወገኖቻችን ላይ ግፍ የፈጸሙ ሁሉ በዓለም አቀፍ ደረጃ ለፍርድ እንዲቀርቡ ለማድረግ የበኩላችንን አስተዋጽኦ ለማድረግ ነው ግብረ ኃይሉ የተሰባሰበበትና በቅርቡ ያደረጋቸኋቸውን ሰላማዊ ሰልፎች ጠቅሰውልኛል። እስኪ ይንገሩን በሰሞኑ ያደረጋቸኋቸውን አይነት ቀጣይ እንቅስቃሴዎች አሉ? በሰሞኑ በትናንትናው ቀን በሳዑዲ አረቢያ ኤምባሲ ፊት ለፊት ያደረግነው የሰላማዊ ሰልፍ በቀጣይነት ደግሞ አሁን ለስቃይ የተጋለጡትን ወገኖቻችን በሰላም ወደ ሀገራቸው እንዲመለሱ ወይም ወደ ሶስተኛ ሀገር እንዲገቡ ለተባበሩት መንግስታት ጥያቄ የማቅረብ ለመጓጓዣ የሚሆናቸው የገንዘብ እርዳታ የመሰብሰብ እንዲሁም ደግሞ በተለያየ መልኩ በደል የፈጸመባቸው አገር መንግስት በዓለም አቀፍ የሰብአዊ ጥሰት በህግ እንዲጠየቅ ለደረሰባቸው ጉዳት ካሳ እንዲከፍል። ኢትዮጵያውያን የሕግ አዋቂዎች እንዲንቀሳቀሱ በዚህ አጋጣሚ እንጠይቃለን። የኢትዮጵያ መንግስት የጉዳዩ ባለቤት ሆኖ ሳለ ያሳየው ዝግምተኛ እርምጃ ተጠያቂነቱን በአንክሮ ለማሳየት በተለያዩ መልኮች እንሞክራለን። ፕሮፌሰር አቻምየለህ በደል የደረሰባቸው ኢትዮጵያውያን ወደ አገራቸው መግባትን ጨምሮ ወደ ሌላ ሶስተኛ ሀገር የሚሄዱበት ሁኔታ እንዲመቻች ጥረት ማድረግ እንደሚጨምር ቀደም ብለው ከገለጹት በዓለም አቀፍ ደረጃ ከምታደርጓቸው እንቅስቃሴዎች የሚካተት ሰሜን አሜሪካ የኢትዮጵያውያን ሲቪክና ፖለቲካ ማህበራት ግብረ ኃይል ለሳውዲው ንጉስ አብዱላ አብዱል አዚዝ አልሳውዲ፣ ለምክትል ጠቅላይ ሚኒስትርና የመከላከያ ሚኒስትሩ ፋይሳል ቢን ሳልማን፣ ለደህንነት ጉዳዮች ኃላፊው ልዑል ባንዳር ቢን ሱልጣን እንዲሁም በዚህ በዩናይት ስቴትስ የሳውዲ አምባሳደር አብደል አልጅቤር የላካችሁ ደብዳቤ የደረሰውን በደል ዘርዝራችሁ በኢትዮጵያና በሳውዲ መካከል በታሪክ ያለ ግንኙነትን፣ እንዲሁም በአሁኑ ወቅት ያሉ የንግድና ሌሎች ስምምነቶች ግንኙነቶችን ሳይቀር ትጠቅሳላችሁ። እስኪ ስለዚህ ደብዳቤያችሁ ጭብጥ በአጭሩ ያስረዱን። በዚህ ደብዳቤና በሌሎች መሰል ጥረቶቻችሁ ምን አይነት ምላሽስ እስካሁን አግኝታችኋል? ይሄ ደብዳቤ የተላከው በትላንትናው እና በትላንት በስቲያ ባለው ጊዜ ውስጥ ስለሆነ እስካሁን ድረስ መልስ አላገኘንም። ነገር ግን በተቻለ መጠን የተለያዩ የሰብአዊ መብት ተሟጋች ድርጅቶችን በማከል በተቻለ መጠን የኢትዮጵያውያኖች ጩኸትና ሰቆቃ በመላው ዓለም ሊሰማ የሚችልበትን የተለያዩ ድርጅቶችና የሀሳባችንን እውን ያደርጋሉ ብለን ለምንላቸው ሁሉ በመቅረብ ሌሎችንም ኢትዮጵያውያኖች በዚሁ መልክ የሚሰሩትን ሁሉ በማቀራረብ ጥረታችንን መቀጠል እንወዳለን። በዚህ አጋጣሚ ደግሞ ጋዜጠኞች የሚያደርጉትን ጥረት እያመሰገን አሁንን የሚቆም ነገር ሳይሆን መቀጠል ያለበትና ይህ ነገር ኢትዮጵያውያኖች ኢትዮጵያዊነት ክብር አስጠብቀን በዓለም አቀፍ ደረጃ ጩኸታችንን አሰምተን ትክክለኛ የሆነ ፍርድ ለማግኘት እንጥራለን። ፕሮፌሰር አቻምየለህ ደበላ በሳውዲ አረቢያ በኢትዮጵያውያን ላይ የተፈጸመውን ግፍና በደል በመቃወም የሚንቀሳቀስ ግብረ ሀይል ሊቀመንበር። ለጊዜው አመሰግናለሁ። እግዜር ይስጥልኝ። በጣም እግዜር ይስጥልን። እናንተም ስለምትረዱ። በዚህ የመጨረሻው ፕሮግራም ሴቶችና ቤተሰብ ነው ትኩረት ኢትዮጵያውያት በሳውዲ ሴቶችና ቤተሰብ ሲባል እንግዲህ ቆንጅት ፕሮግራምሽ ቀደም ሲል ባጭሩ እንደጠቆምሽው ሳውዲ ባሉና መጠነ ሰፊ ሰቆቃ ስለደረሰባቸውና ወደ ሀገር ቤት ለመመለስ በመጠባበቅ ላይ ስላሉት ሴቶች ይመስለኛል። አዲሱ በዘገባዎች እንዳደመጥ ነው። ቀደም ሲል ኢትዮጵያውያንን ከሳውዲ የመመለስ ሂደቱ ቀጥሏል። እንግዲህ ጉዳቱ የደረሰው በሁሉም ላይ ሆኖ ሳለ ሴቶቹ ግን በተለይ በሰፈር ወሮበሎች በርብርብ ከመደፈር አንስቶ መጠነ ሰፊ ለሆነ አደጋ መጋለጣቸውን አስምሮ ውግዘት ካሰማና የተግባር ጥሪ ካደረገ ድርጅት አመራር አባል ጋር ነው ውይይት ያደረግኩት። ወይዘሮ ማህደረ ጳውሎስ በዚህ በዩናይትድ ስቴትስ በእንግሊዝኛው ባህጽሮቱ ክሩ ተብሎ ከሚጠራው የኢትዮጵያውያን ሴቶች መብት ማዕከል አመራር አባል ነች። ቀድሞም የኢትዮጵያ ሴት የሕግ ባለሙያዎች ማህበር ስራ አስኪያጅ ነበረች። ማህደረ ድርጅታቸው ስላወጣው መግለጫ በማውሳት ይሆናል የምትጀምረው ለተመላሾቹ ኢትዮጵያውያን በሙሉ ከዚህም በኋላ ለማቋቋም መረባረብ አለብን ብላለች ማህደራ። እሺ እኛ እንግዲህ በዚህ ጉዳይ ላይ በእርግጥ እንደተባለው አሁን ጉዳዩ ገዝፎ ሕጋዊ ፈቃድ ከሌላቸው ነዋሪዎች ጋር በተገናኘ ጎልቶ የወጣ ጉዳይ ስለሆነ ነው እንጂ እኛ ቀደም ብሎም ስንሰራ የቆየን ነው። እኛ በተለይ ሴቶች ላይ ትኩረት ሰተን የምንሰራ በመሆኑ በጣም በብዛት እንከታተላለን። በእርግጥ ይሄን እንከታተላለን ስንል በእኛ አቅም ሁሉንም ነገር እንቀርፈዋለን በሚል አይደለም። አሁን ወደ ተፈጠረው ጉዳይ ልዝለልና እንደሚታወቀው እንግዲህ በተለያዩ የሶሻል ሚዲያ የሚሆኑ ዜና አውታሮች እንደምንሰማው በተለይም ደግሞ የሰባት ወር የአምነስቲ ጊዜው በማለቁ ምክንያት በኢትዮጵያውያን ላይ የተፈጸመው እጅግ ዘግናኝና አስከፊ የሆነው ነገር መቼም እኔ የምደግመው ነገር አይደለም። በጣም የቪዲዮ ፉቴጆች የተለያዩ ዩቲዩቦች በብዛት እያሳዩ ያሉት ጉዳይ ነው። ዋናው ነገር እኛ ይሄንን መግለጫ ለማውጣት ያበቃን እንደ ማን ናቸውም ኢትዮጵያዊ ጉዳዩ ይመለከተናል። በተለይም ደግሞ ምንም እንኳን ይሄ ሕግ በሳውዲ አረቢያ የወጣው ለኢትዮጵያውያኖች ብቻ ነው ለማለት ሳይሆን በሁሉም ሕጋዊ ፈቃድ በሌላቸው ዜጎች ላይ የወጣ ቢሆንም ኢትዮጵያውያኑን በተመለከተ ግን ነጥለው ትኩረት በመስጠት በቅድሚያ ኢትዮጵያኖች ይኖርበታል የተባለው አካባቢ ከበባ በመፈጸም ፖሊስ ብቻ ሳይሆን ሌሎች ግለሰቦችም ጭምር የፈጸሙት ኢሰባዊ የሆነ ድርጊት ነው። በተለይ ደግሞ ወደ ሴቶች ስንመለስ አብረዋቸው የሚኖሩ ባሎቻቸውም ይሁን ወዳጆቻቸውን እየነጠሉ እየወሰዱ ሴቶቹን ተረባርበው በመድፈር የማይጠበቅ አይነት ነገር፣ ለስብእና የሚዘገነን አይነት ነገር ነው። ሴቶቹ ላይ የተፈጸመባቸውና በሴትነታቸው ምክንያት እየደረሰባቸው ያለው በደል ደግሞ ከምንም ከምንም እጅግ ዘግናኝ ሁኔታ ነው ያለ ሁኔታ። ያም በመሆኑ ነው እንግዲህ መግለጫችን ድርጊቱን በማውገዝ ነው አንድም ሁለተኛው ደግሞ አሁንም የኢትዮጵያ መንግስት የጀመረውን የመልሶ ወደ አገር የማስገባትን ጉዳይ በስፋት እንዲቀጥልበት። በእርግጥ ይሄ የተጀመረው የወደ አገር የመመለስ ጉዳይ ችግሮች ገዝፈው ወጥተው በመገናኛ ብዙኃን ከተሰሙ በኋላ ነው። ይሄ ነገር በመንግስትም በኩል የማይታወቅ ነገር አይደለም። ቀድሞ እርምጃው ቢወሰድ ኖሮ የአሁኑን ያህል የገዘፈ ችግር አይሆንም ነበር። ዋናው ነገር ግን አሁን ተጀምሯል። ይሄ የተጀመረው ነገር በመግለጫችንም አክኖሌጅ ያደረግነው ነገር ነው፣ መንግስት ይህንን እርምጃ መውሰዱ። ስለዚህ በዚሁ እንዲቀጥልበት ምክንያቱም በቆየ ቁጥር ሰው አሁንም ያሉት በየእስር ቤቱ በየጓዳው ሁኔታው በጣም አሳሳቢና አስጨናቂ በሆነ ሁኔታ ስለሆነ በፍጥነት እንዲወሰድ። ከዛ ዋናው ነገር ግን ይህን ድርጊት የፈጸሙ የሳውዲ ዜጎች ለህግ እንዲቀርቡ የሚጠይቅ መልእክትን ያዘለ ደብዳቤ ነው። እንግዲህ ይህንን መግለጫችሁን ለሳውዲ መንግስት ለሚመለከተው ክፍል ልካችኋል? ጉዳዩ ይመለከታችኋል ወይም ያገባችኋል የሚለው በሙሉ እንዲደርሰው ነው ያደረግ ነው። በተገኙት ሚዲያዎች ወይም ደግሞ መገናኛ ብዙኃን ጭምር ማህደረ እንግዲህ ከዚህ ቀደምም ድርጅታችሁ ከተመሰረተበት ጊዜ አንስቶ በዚህ በመካከለኛው ምስራቅ ችግር በሚደርስባቸው ሴቶች ዙሪያ ትሰራላችሁ፣ እንደውም ቅድሚያ ትኩረታችሁ አድርጋችሁም ትንቀሳቀሳላችሁ። በአሁኑ ጊዜ በስቃይ ላይ ስላሉ ሴቶች እዛ ካሉ ከሚረዷችሁ ወገኖች ጋር የመገናኛ መስመር አላችሁ። ምንድን ነው የምትረዱት? ምንድን ነው የምትሰሙት? ስላሉበት ሁኔታ በምን መንገድስ መርዳት ችላችኋል? አሁን እንዳልኩት እንግዲህ ይሄ አሁን በተለይ ከባለፈው ሳምንት ጀምሮ በተለይም ደግሞ እዚህ የአምናስቲው ጊዜው ገደብ ካለፈ በኋላ ስለተፈጠረው ነገር ነው። ምናልባት ወደ ኋላ ልመልስና እኛ በዚህ ጉዳይ ላይ ቀደም ብለን ድርጅቱ ከተቋቋመበት ጊዜ ጀምሮ ስንንቀሳቀስ የነበረ ነው። ለጊዜው ትኩረት ሰጥተን በተለይ ቤይሩትና ሳውዲ አረቢያ ላይ የሚገኙ ሴቶች ላይ ትኩረት አድርገን ነበር ስንሰራ የነበረው። በሁለቱም አገሮች ከኛ ጋር አብረው የሚሰሩ ግለሰቦችና ወይም በድርጅቱ የታቀፉ ሰዎች አሉ። ዋናው ቁም ነገሩ ምንድን ነው ካለን አቅም ማነስነት ከድርጅቱም ገና አዲስ እንደመሆኑም የጀመርነው ፕሮጀክቶች ነበሩ። ባለባቸው የስራ ጫና ባለባቸው ችግር ምክንያት ወደ አገር ቤት መመለስ ፈልገው፣ ነገር ግን በገንዘብ እጦት ምክንያት እየተሰቃዩ የሚገኙ ብዙ እህቶቻችን እንዳሉ በመድረሳችን ከኛ ጋ አብረው በሚሰሩ ልጆች አማካኝነት የተወሰኑ ልጆችን ወደ አገር ቤት የመመለስ ሲሆን አንደኛው አገር ቤት ከደረሱ በኋላ ደግሞ እነዚህ ሁኑኑ ልጆች ተቀብሎ የተለያዩ ስልጠናዎችን በመስጠት ልጆቹን ስራ ማስያዝ የሚችሉ ድርጅቶች ጋር ንግግር ጀምረን እንደውም ሜሞራንደም ኦፍ አንደርስታንዲንግ የምንፈራረምበት ደረጃ በደረስንበት ወቅት ነው። አሁን ይሄ የተባለው ሁኔታ ተፈጥሮ ነገሮችን እንደገና መስቀልቀው ያወጣው። ዋናው ነገር ምንድን ነው? የእኛ ዓላማችን አንደኛ እነዚህ ለስራ ብለው የሚሄዱ እህቶቻችን ይሄኛው ችግር ከመፈጠሩ በፊት እኮ ያሉበት የስቃይ ህይወት ነው። አሁን ገዝፎ በሁሉም ላይ ወጣ እንጂ ፍቃድ የሌላቸው ብቻ ሳይሆኑ እኮ ፍቃድ ያላቸውም እኮ ችግር ውስጥ ናቸው ያሉት። ልክ ይህንኑ ነው የሚነግሩን ሌሎቹም። ፈቃድም ኖሮኝ እየተንቀሳቀስኩኝ፣ ነገር ግን ኢትዮጵያዊ ያው ተለይተን ስለምንታወቅ ማንኛችንም ላይ ነው አደጋ የሚደርሰው ነው የተባል ነው። በትክክል በትክክል ይሄ ነው። በዛ ላይ ደግሞ አሁንም እኮ ፍቃድ ኖሯቸው ወደ ሀገር ቤት እንዲመለሱ ተብለው በየእስር ቤቱ እየተሰቃዩ ያሉት ብቻ ሳይሆን አሁንም እኮ በየሰው ቤት እንቅልፍ ሳይኖራቸው በቀን አስራ ስድስት ና አስራ ሰባት ሰዓት እየሰሩ ከዛም አልፎ ተርፎ በአካላቸው በስነ ልቦናቸው ላይ ጉዳት እየደረሰ በየወቅቱ እኮ ወደ አገር ቤት ራሳቸውን ገደሉ እየተባለ የሚነገረን የሬሳ ቁጥርም እኮ ከዛ ባልተናነሰ ነው። ይሄ እኮ መስማት የተቻለው ነው። መስማት ያልተቻለው በየጓዳው በየሀገሩ ያለው ይሄ ነው። ይህንን በተመለከተ የእኛ ድርጅት ያለው አቋም ግልጽ ነው። በመጀመሪያ ደረጃ ለስራ ብሎ ከአንድ ሀገር መሄድ ይሄ የመንቀሳቀስ መብት ነው። ማንም ሊገድበው የሚችለው ነገር አይደለም። ግን አንድ ህዝብ ከሀገሩ ወጥቶ በሚሄድበት ጊዜ ባለቤት ያስፈልገዋል አይደል እንዴ? የእኛ ባለቤት ሆኖ ሊከላከል የሚችለው ደግሞ በየሀገሩ የሚገኙት ኤምባሲዎች ናቸው። ፍቃድም ኖራቸው ፍቃድም አልኖራቸው ባለቤት ሊኖራቸው ይገባል። የኢትዮጵያ መንግስት ነው የነሱ ባለቤት፣ የኢትዮጵያ ኤምባሲ ነው። ወደ ሀገር ቤት የሚመለሱት ለሀገር የሚበቁት ሴቶቹ ብቻ ሳይሆን ሁሉም ባላሰቡት፣ ባላቀዱት መንገድ ነው እንግዲህ፣ በረው ወደ ማጎሪያ ካምፑ የተወሰዱ ታንቀው የተወሰዱ ናቸው። ወደ ሀገር ለመሄድ እየተጠባበቁ ያሉት እየሄዱም ያሉት እንግዲህ፣ በዚያ ሁኔታ ንብረታቸው የቋጠሩትም ጥቂት ጥሪትም ካለ የትም ተበትኖ፣ ሴቶቹም ወርቃቸው፣ ጌጣቸው፣ ንብረታቸው፣ ልብሳቸው፣ ሁሉ ነገር ተበትኖ ነው። ራቁት የመሄድ ያህል ነው እና በእናንተ ድርጅት ቀደም ብሎ የተደራጀ አካል እንደመሆኑ በውጭ ያለው ጥቂት አቅም፣ መቼም በተሻለ የኑሮ ሁኔታ ላይ ያለው እንደዚህ ሀገር ባሉ አካባቢዎች የሚኖረው በምን አይነት ነው መተባበር ያለበት? እንግዲህ ችግሩ እንደተባለው እጅግ እጅግ የገዘፈ ነው። ምክንያቱም አሁን እንደምንሰራው እንደምንሰማው ከሆነ ወደ ሀያ ሺህ ሰዎች ናቸው ወደ ሀገር ቤት ሊመለሱ ወይም ደግሞ ሰሬንደር አድርገዋል ተብለው ሪፖርት እየተደረገ ያለው። ይሄ ቀላል ነገር አይደለም። እንኳን በግለሰብ ወይም በድርጅት ይቀርና ለአገር ራሱ እጅግ ከባድ እንደሚሆን እንረዳለን። ዋናው ነገር ግን ቅድሚያ መሰጠት ያለበት እነኚህ ሰዎች በጣም በአስቸኳይ ወደ ሀገራቸው መመለስ ያለባቸው ሁኔታ መመቻቸት አለበት። ይህንን በምንልበት ጊዜ እንግዲህ አይሮፕላን ከማቅረብ ጀምሮ አዲስ አበባ በሚደርሱበት ጊዜ ለጊዜያዊ መጠለያ የሚሆነውን ነገር ማመቻቸት ነው። ይሄ እንግዲህ አሁንም ቢሆን መንግስት፣ ድርጅቶች፣ የተለያዩ ግለሰቦች ተረባርበው ማድረግ ያለባቸው ነገር ነው። ግን እንደምንሰማው ከሆነ መንግስት የተወሰነ ባጀት በዚህ ጉዳይ ላይ የመደበው ነገር አለ ከተባለ ለጊዜው መጠለያ የሚሆኑ ቦታዎች በየትኛውን ቦታዎች ማሳረፍ ነው። ምክንያቱም ህይወታቸውን ማትረፍ ቅድሚያ ትኩረት መሰጠት ያለበት ነው። እኛ በአቅማችን ማድረግ የምንችለው ቀደም ሲል እንደጀመር ነው የሚመለሱ ልጆችን ለጊዜው መጠለያ መስጠትና የተለያዩ ስልጠናዎችን ሰጥቶ ወደ ስራ ማሰማራት ነው። ግን እኔ አሁን ይሄንን በእኛ ድርጅት ብዬ የማወራው ጥቂት በቁጥር የሚሆኑ ናቸው። ምክንያቱም አቅምን የሚፈታተን ነገር ነው። ተቀባዩን ድርጅት ቢሆን ለነኚህ ልጆች ማቆያ ማስተማሪያ ማገገሚያ የሚሆነውን ገንዘብ ጭምር እሱንም መክፈል ያለብን ሁኔታ ስለሆነ አቅማችን በጣም ጥቂት ሰዎችን ነው ማድረግ ምንችለው። ስለዚህ ትብብር ያሻችኋል ማለት ድርጅት? አዎ በትክክል አንድ ድርጅት የተወሰኑ ቁጥሮችን ማድረግ ከተቻለ በጣም በዚሁ አይነት ይህንን አላማ የሚደግፉ በብዛት ካሉ ደግሞ ለተቀባዩ የሚሆን ለሚልኩት በገንዘብም በአቅምም በጉልበትም መርዳት ከተቻለ የማይደረግ ነገር የለም። ዋናው ቁም ነገሩ ምንድን ነው? አሁን ህዝቡ ተንቀሳቅሶ ተነስቷል። የገባው ይመስለናል። ተረባርበን ለነሱ የሚሆነውን ነገር አሁን ባልኳቸው በገንዘብ በጉልበትም በአቅምም ተረባርቦ በጤና ጥበቃ፣ በተለይ ስነ አእምሮ ጤናቸው እዛ ላይ ብዙ መሰራት ይኖርበታል። ይሄ በጣም በጣም ምክንያቱም ሲሆን ማሰብ ያለብን ደግሞ እኮ በአንድ በኩል ከነኝም ውስጥ እኮ በኑሯቸውም እኮ ገና ሳይደላቸው በጣም በችግር ሆነውም እኮ እንደገና የተባረሯል እንደምንሰማው አስራ ሁለት አስራ ሶስት አመት ሰርተው እኮ ወረቀት ስለሌላቸው በሉ ሂዱ ብሎ ከየቤታቸው የተባረሯዋሉ ደሞዝ ሳይከፈላቸው ምን ሳይል እነኚህ ሰዎች ጤነኛ ይሆናሉ ብሎ ማሰብ በጣም ከባድ ነው፣ እና እጅግ እጅግ ውስብስብ የሆነ ይሄ መቼም እንዲህ በዚህ በሬዲዮ ፕሮግራም ተወርቶ የሚያልቅ ነገር አይደለም። ዋናው ነገር ግን ሁሉም አንድ ብሎ እርዳታውን መጀመር ሲችል ነው ወደ ሁለተኛው ወደ ሶስተኛ መሄድ የሚቻለው። እርዳታ ትንሽ የለውም።